The voice of a man. በውጭ የሚኖሩ ኢትዮጵያውያን በአገር ውስጥ ላሉ ወዳጅ ዘመዶቻቸው ውሃ፣ መብራትና ስልክ የመሳሰሉ ክፍያዎችን በቀጥታ መክፈል እንዲችሉ የሚያስችላቸው አገልግሎት ሊጀምር ነው ይለናል እስክንድር ፍሬው። ከአዲስ አበባ ያጠናቀረው ዘገባ። ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው አገልግሎት በቅርቡ በኢትዮጵያ እንደሚጀምር፣ ከዚያም ወደ ሌሎች አፍሪካ ሀገሮች እንደሚቀጥል ተመልክቷል። እስክንድር ሰሞኑን ይፋ የተደረገው አዲሱ አገልግሎት ክፍያ ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመተባበር የሚያካሂዱት ዲጂታል የክፍያ አገልግሎት ነው። በሸራተን ሆቴል በተሰጠው ጋዜጣዊ መግለጫ እንደተጠቆመውም ክፍያ የሚፈጸመው በኮምፒውተር እና በሞባይል ስልኮች ላይ አፕሊኬሽን በመጫን ነው። እናም በውጭ የሚኖሩ ኢትዮጵያውያን የስልክ የውሃ፣ የመብራትና የመሳሰሉትን አገልግሎቶች ክፍያ ካሉበት ሆነው በቀላሉ መክፈል ይችላሉ ብለዋል የክፍያ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ አቶ ሙኒር ዱሪ ውጭ የሚኖሩ አፍሪካን ዳያስፖራዎች በአጠቃላይ ኢትዮጵያኖችንም ጨምሮ ወደ አገራቸው ለቤተሰቦቻቸው ለጓደኞቻቸው እና ለዘመዶች የውሃ፣ የመብራት፣ የስልክ፣ የኢንሹራንስ፣ የጤና ክፍያዎችን የመፈጸሙ ነው። ሶ ሬሚተንስ ሳይሆን ሬሚተንስ ቱ ፔይመንት የሚባለውን የመጀመሪያ በአፍሪካ ላይ የአገልግሎት ከማስተርካርድ ጋር በመቀነባበር ይጀምራል ማለት ነው። ይሄ ሰርቪስ የመጀመሪያው ፓይለት ስራው እንደ ኢትዮጵያ ኩባንያ እንደመሆናችን መጠን ኢትዮጵያ ላይ እንጀምረዋለን። ከአንድ ወር በኋላ የመጀመሪያው ሰርቪስ ይጀምራል ኢትዮጵያ ላይ። ከዛ በጊዜ ስሌት ባለን መሰረት በሚቀጥለው አንድ ዓመት ውስጥ ሙሉ አፍሪካ ላይ ስራው ይሰፋል ማለት ነው። የማስተር ካርድ የምስራቅ አፍሪካ ምክትል ፕሬዝዳንት ሚስተር ክሪስ በዋኪራ በበኩላቸው ለዚህ አገልግሎት ያደረጉት ትብብር ከኢትዮጵያ ጋር ለመስራት ያላቸውን ቁርጠኝነት እንደሚያሳይ ተናግረዋል። ክፍያ ከሚባለው ድርጅት ጋር ሆነን በቴክኖሎጂያችን እየታገዝን ኢትዮጵያውያን ተጠቃሚዎችን ማገልገል ብቻ ሳይሆን በውጭ የሚኖሩ ኢትዮጵያውያንን ፍላጎትም ማሟላት እንችላለን። ለኢትዮጵያ ገበያ ባለን የጠነከረ ቁርጠኝነት ምክንያትም የድርጅታችንን የኢትዮጵያ ስራ አስኪያጅ ሰይመናል። የክፍያ ኃላፊነቱ የተወሰነ የግል ማህበር የኮርፖሬት አገልግሎት ዋና ስራ አስፈጻሚ ሚሪያም ሰይድ ክፍያ የመፈጸሙን ሂደት አብራርተዋል ፕላትፎርም አለን ከማስተር ካርድ ጋር ፓርትነርሽፕ አድርገን ለዲያስፖራ ፕላትፎርማችን አቬይል እናድርገዋለን። እዚህ የምንሰጠው አገልግሎት የውሃ፣ የመብራት፣ የስልክ ክፍያ የአዲስ አበባ ህብረተሰብ፣ የኢትዮጵያ ህብረተሰብ መክፈል እንደሚችል ዲያስፖራው መክፈል እንዲችል ለቤተሰቡ ዋሽንግተን ያለው ለምሳሌ ሰው ኢትዮጵያዊ ለዘመዱ ቢል መክፈል እንዲችል ሂሳብ መክፈል እንዲችል ሂሳብ መክፈል እንዲችል አገልግሎት እንሰጣለን። ለምሳሌ ከዚህ በኋላ የሚጀምሩ አገልግሎቶች ካላቸዋቸው ውስጥ ኢንሹራ ኢንሹራንስ እና ሌሎችም፣ የትምህርት ወጪ የህክምና ወጪ ድር ይላሉ። መቼ ይጀምራሉ? እነሱ እሱ ፕሮደክት ዲቨሎፕመንት ላይ ነው ያሉት። ማይክሮ ኢንሹራንስ ኦልሬዲ ላውንች ሆኗል፣ ስለዚህ አቬለብል ነው። ሰብሰንት ፕሮዳክት ፕሮዳክት ዲቨሎፕመንት ላይ ናቸው፣ ሙከራ ላይ ናቸው። ላውንች እናደርጋለን እዛኔ አናውንስ ይደረጋል። አሁን ግን ምን ጀምረው ባሉት ሰርቪሶች ናቸው። በከተማ ያሉ ኢትዮጵያ ናቸው በብዛት ተጠቃሚ የሆኑት በዚህ አሁን የዛሬ ይፋ ባደረጋችሁት ነው ወይስ ገጠር አካባቢ ያሉትንም መድረስ ይቻላል? እንዴት ነው እነሱ መድረስ ይቻላል? ቻነሉ ሞባይል ስልክ ስለሆነ ኤኒቦዲ ዳታ ከዚ ሞባይል መድረስ ይችላል። ማይክሮ ኢንሹራንስ ማለት ገጠር ላይ ያሉ ሰው አርሶ አደር ያለው ጋ ነው እንጂ ከተማ ፎከስ አይደለም። እኛ ዜጋው ነው ታርጌት የምናደርገው እንጂ ገጠር ከተማ አይደለም። ስልክ ካለ አገልግሎቱ ካለ ሰርቪሱ አለ ማለት ነው። በሚሊዮን የሚቆጠሩ ኢትዮጵያውያን አገር ውስጥ ላሉ ዘመዶቻቸው ገንዘቡን በመላክ ለተለያዩ አገልግሎት ሲከፍሉ ቆይተዋል ከዚህ በፊትም። አሁን ይህ መጀመሩ ለየት የሚያደርገው ምንድን ነው? እዚጋ የጠቃቀሳችኋቸው አሉ። ለምሳሌ ገንዘብ መያዝ ካሽ መያዝ ይቀራል። ለታሰበለት አላማ ለታለመለት አላማ ገንዘቡ መዋሉን ማረጋገጥ ይችላሉ። የሚሉ ነገሮች እስቲ አንድ ሁለት ሶስት ብለው ይጥቀሱልኝ። እነዚህ እነዚህ እነዚህ ጥቅሞች ያስገኛል። ዛሬ ይሄንን ይፋ ማድረጋችን ምክንያቱም ከዚህ ቤት ኢትዮጵያ ይረዳዳሉ ያው ያውቃሉ። እርስ ውጭ ያለ ኢትዮጵያ ይልካል ለዘመዶቹ። ይሄኛው ምን ለየት ያደርገዋል? መጀመሪያ ነገር ኮስት ኦፍ ካሽ ሲልኩ የሚከፍሉት ሚከፍሉት ሌላ ነገር ይሄ። ካሽ ሲልኩ ለምንድን ነው የሚያውሉት? ስፔሲፊክ ፐርፐስ ለታሰበለት አላማ ታሰበለት አላማ ነው የሚጠቀሙት ወይስ ለሌላ ነገር ነው? ይሄ ስፔሲፊክሊ ለውሃ ወይም ለስልክ ወይ ለዩቲሊቲ ቢል ኦር ለማይክሮ ኢንሹራንስ ለመክፈል ስፔሲፊክ አላማ ተርድሊ ስ አቬይላቢሊቲ ማንኛውም ቦታ መላክ ይቻላል። አገልግሎቱ የሚደርስበት ስፋት ስፋት ስፋት በማንኛውም ቦታ ማግኘት እንደሚችሉ ሰርቪሱ ማለት ነው። የዓለም ባንክን የ2015 ሪፖርት የጠቀሱት የክፍያና የማስተር ካርድ ኃላፊዎች እንዳሉት ከሳህራ በታች ወደሚገኙ የአፍሪካ ሀገራት በአመት ወደ 36 ቢሊዮን የአሜሪካ ዶላር ይላካል። ከአፍሪካ ሀገራት ደግሞ ከናይጄሪያ ቀጥሎ በሁለተኛ ደረጃ የምትገ ገኘው ኢትዮጵያ መሆኗ ተመልክቷል። ኢትዮጵያ በዓመት በሐዋላ ብቻ ከሁለት እስከ ሶስት ቢሊዮን ዶላር እንደምታስገባን የተጠቀሰው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ